ክፍል አንድ ቁጥር አራት ከክርስትና ወደ ኋላ መመለስ ሊያጋጥም ይችላል ወይ? አዎን፣ ከክርስትና ወደ ኋላ መመለስ በአንድ አማኝ ሕይወት ሊያጋጥም ይችላል። ሆኖም ወደኋላ ማለት ምን ማለት ነው? ወደኋላ ማለት በጥሬ ቃሉ ትርጉሙ ማፈግፈግ ወይም የነበሩበትን ስፍራ ለቆ ወደ ኋላ መንሸራተትን ያመለክታል። ክርስትና ወደ ኋላ ማለት ከክርስቶስ ልብን አንስቶ ወደ ኃጢአትና ወደ አንድ ከእግዚአብሔር ይልቅ ወደሚወዱት ነገር መመለስ ማለት ነው። አንደኛ ነገሥት 11 ቁጥር 9 በራእይ ሁለት አራት መሠረት ደግሞ ለእግዚአብሔር የነበረንን የመጀመሪያ ፍቅር መተው ማለት ነው። ለክርስቶስ የነበረው ፍቅር ሲቀዘቅዝ አማኙ ወደኋላ ኋላ ተመለሰ ወይም አፈገፈገ ይባላል። ወደ ኋላ ያለ ሰው ከሌላው አፋዊ ክርስቲያን የሚለየው እንደገና የተወለደና በክርስቶስ አዳኝነት በእርግጥ አምኖ የእግዚአብሔር ልጅነትን ካገኘ በኋላ በዓለማዊ ነገር ተዘናግቶ ራሱን ላለም ለጊዜው የሰጠ ነው። ለምሳሌነትም ሎጥ፣ ማርያም የሙሴ እህት፣ ንጉሥ ሰለሞን፣ ነቢዩ ዮናስ፣ ሳምሶን ይጠቀሳሉ አንደኛ ቆሮንቶስ 3 አስር እስከ አስራ አምስት 11 30 እስከ 31 ሁለተኛ ጴጥሮስ 2 7 እስከ 10 ዕብራውያን 11 32 የአፋዊ ክርስቲያን መንሸራተት ግን ከዚህ ይለያል። ከመጀመሪያው እውነተኛ ማኝ አልነበረም። በዚህ አንጻር ለምሳሌነት ይሁዳ ያስቆርቱ ስምዖን የሰማርያው በልአም ሄሜኔዎስና ፊልጦስ ይጠቀሳሉ። ዮሐንስ 12 6 የሐዋርያ ሥራ 1 16 እስከ 20 8 19 እስከ 24 ዘሐልቁ 22 8 ዘሐልቁ 18 31 እና 16 ሁለተኛ ጢሞቴዎስ 1 17 እስከ 18 እነዚህን የመሳሰሉ በስም ክርስቲያኖች ክርስቶስን ለጊዜው አምነው የካዱ የዘላለም ሕይወትን አይወርሱም። እነዚህ ለጊዜው ደስ ብሏቸው ክርስቶስን የሚቀበሉ ግን ስር የሌላቸው ትንሽ መከራ ሲመጣ ወይም የሚፈልጉት ሳይሟላ ሲቀር የሚክዱ ናቸውና ማቴዎስ 13 20 እስከ 21። አቤቱ አቤቱ ይላሉ ግን ከኃጢአት አይርቁም። ማቴዎስ 7 21 እስከ 23 ለአማኞች ወደ ኋላ የመመለስ ወይም የማፈግፈግ መነሻዎች ምንድን ናቸው? እነዚህ ጥያቄዎች ከዚህ በታች የተዘረዘሩት ነጥቦች በግንባር ቀደምትነት ይጠቅሳሉ። በግል ከእግዚአብሔር ጋር በጸሎት መገናኘትን ማቋረጥ፣ መጽሐፍ ቅዱስን ማንበብን ማቆም፣ ከጸሎት ቤት መቅረት፣ መንፈስ ቅዱስ በውስጥ ሕይወት የሚናገረውን አለመታዘዝ ለክርስቶስ አለመመስከር፣ ኃጢአትን በድብቅ መለማመድ፣ መጥፎ ወይም ዓለማዊ ጓደኛ ማብጀት፣ ዓለማዊ ባል ወይም ምስት ማግባት፣ የዚህን ዓለም ሀብትን ወይም እውቀትን ወይም ክብርን ከክርስቶስ ይበልጥ መውደድ፣ ፈጥኖ ከዓለማዊ ነገር ንስሐ አለመግባትና የመሳሰሉት ናቸው። በእነዚህ ራስን ማዘናጋት ለጊዜው ደስታን የሚሰጡ መስለው በሚታዩ ነገሮች ክርስቶስን ከመከተል ማፈግፈግ ወይም የሚከተሉት ውጤቶች ያደርሳሉ። የቅድስና ኑሮን ለመኖር ኃይል ማጣት ያስከትላሉ። እውነተኛ ሰላምን ያሳጣሉ። እውነተኛ ደስታን ያስወግዳሉ። ከእግዚአብሔርና ከቅዱሳን ጋር ኅብረት ማጣትን ያስከትላሉ። 1ኛ ዮሐንስ አንድ ሰባት ከእግዚአብሔር ቅጣት መቀበልን ያደርሳሉ። ዕብራውያን 12 6 እንደኛ ቆሮንቶስ 11 31። በጠላት መሸነፍን ያመጣሉ። የእግዚአብሔርን የቤተ ክርስቲያንና የቤተሰብን ስም ያሰድባሉ። በእግዚአብሔር በሥጋ ሞት መቀጣትን ያደርሳሉ። እንደኛ ቆሮንቶስ 5 5 አንደኛ ዮሐንስ አምስት አስራ ስድስት እስከ አስራ ሰባት የአገልግሎት ሽልማትን ያሳጣሉ። አንደኛ ቆሮንቶስ ሶስት አስራ አራት እስከ አስራ አምስት ለምሳሌም ያህል በእግዚአብሔር እቅፍ ውስጥ በነበሩ ጊዜ የነበራቸውን ክብር አጥተው እንደ ቃሉ ታዘው ባለመራመዳቸው ለችግርና ለመከራ የተዳረጉትን አንዳንዶች ከዚህ በታች እንቃኝ። ሳምሶን ሳምሶን ከተወለደ ጀምሮ በጥሩ አማኝ ወላጆች ስር ያደገ ነበር። በመሳፍንት ምዕራፎች አስራ ሦስትና አስራ ስድስት እንደምናነባው ግን የእግዚአብሔርን ትእዛዝ የወላጆቹን ምክርም ብሎ ከላመነች ፍልስጤማዊ ጋር ተጋባ። መሳፍንት አስራ አራት አንድ እስከ ሦስት ዘዳግም ሰባት ሦስት እስከ አራት ከሌሎች ፍልስጤማውያን ሴቶች ጋር አመነዘረ። መሳፍንት አስራ ስድስት አንድ እስከ አራት በዚህ ድርጊቱ የደረሰበትን ቅጣቶች ብናይ ያገባትን የአንድ ሳምንት ሚስቱን አባቷ ለሌላ ዳረበት። የእግዚአብሔር መንፈስ ተለየው። ሰባቱን ጉንጉን ጸጉሮቹን አጣ። ኃይሉንና አይኖቹን አጣ። በጠላቶቹ ታሰረ። የእነርሱንም እህል ፈጨና መጫወት ፈጪና መጫወቻ ሆነ። በእስር ላይ ሕይወቱን አጣ። ኑሃሚንና አቤሜሌክ በአገራቸው በቤተልሔም ረሃብ በሆነ ጊዜ እንደ ሌሎች ወገኖቻቸው በዚያ እግዚአብሔርን እየጠበቁ በመቆየት ፈንታ እግዚአብሔር ወደ ከለከለው አገር ባልና ምስት ልጆቹም ሄዱ። ዘዳግም ሰባት ሶስት ሀያ ሶስት ሶስት እስከ አራት ሩት ምዕራፍ አንድ በዚህ ምክንያት የኒዋሚን ባል ሞተ። ሁለቱ ልጆቿን አጣች። በመጨረሻም ባዷን ወደ አገሯ ተመለሰች። ዮናስ እግዚአብሔር ወደ ነነዌ ሄደ፣ ክፋታቸው ወደ ፊቴ ወጥቷልና ስበክ ስለው እምቢ ብሎ ወደ ተርሴስ በመኮብለሉ በመርከብ ላይ መከራ አየ። ወደ ባህር ተጣለ። በሌሎች ሰዎች ንብረት ላይ ችግር እንዲደርስ ምክንያት ሆነ። በአሳ ሆድ ውስጥ ለሶስት ቀናት ቆየ። በእግዚአብሔር መማረርና ማጉረምረም፣ ለራስ ማዘንም ኪሳራ ውስጥ ገባ። ማርያም የሙሴ እህት ወንድሟን ሙሴን በሚስቱ ምክንያት ባማችውና ወንድሟን አሮንን ባነሳሳችበት ጊዜ በለምጽ በሽታ ተመታች። ለሰባት ቀናት ከሕዝቡ እንድትለይ እግዚአብሔር አደረገ። ወደ ኋላ ማለት በአንድ ቀን ወይም በአንድ ሰሞን የሚሆን ሳይሆን ብዙ ቀናት ወይም ወራት ወይም ዓመታት ሊፈጅ ይችላል። ደፋር አጢአት የሚሰሩትን አይተን እንዴት እገሌይን አደረገ፣ እንዴት እገሊቲችን ይህን አደረገች ብለን እንገረማለን። እንዲህ ያለው ክፉኛ ውድቀት ግን የብዙ ጥቃቅን ነገሮች በተደጋጋሚና በአዝጋሚ ጉዞ ወደ ሰው ህይወት መግባት ድምር ውጤት ነው። ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች እንደሚለው ነው። ያዕቆብ 1 15። ለዚህ አባባላችን ጥሩ ማስረጃ የሚሆነን በሎጥ ሕይወት በረጅም ጊዜ ውስጥ የተከሰተውን ሂደት ያየን እንደሆነ ነው። ዘፍጥረት 13:10 ሎጥም አይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። ሎጥ አይኑን መጀመሪያ ወደ እግዚአብሔር አላነሳም። አይኑን ከእግዚአብሔር ላይ አነሳ እንጂ። ብዙውን ጊዜ ከጌታ ኢየሱስ ወደ ሌላ ዞር የሚሉት ልክ እንደ ገላትያ ሰዎች ያደርጋሉ። ገላትያ 3 1 ዘፍጥረት 13 11 እስከ 12። ሎጥ በዮርዳኖስ ዙሪያ ያለውን ነገር ሁሉ መረጠ። ያ ስፍራ ዮርዳኖስ ወንዝ ያለበት ነው። ወንዝ ደግሞ ያለው በተራራ ላይ ሳይሆን በሜዳ ላይ ነው። ስለሆነም ሎጥ ከፍ ያለውን አገር ሳይሆን ዝቅ ያለውን ምድር መረጠ። ሎጥ ሁል ጊዜ ተራራ ላይ ለመኖር ሳይሆን ከተማ መኖር ይወዳል። ዘፍጥረት 19 17 እስከ 20 ጌታን የሚተውና ወደ ዓለም የሚሄድ ራሱን እያዋረደ ነው። ዘፍጥረት 13 12 እስከ 13 ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ እያደር ዝቅ እያለና ከኃጢአተኛ ከተማ በሰዶም አጠገብ መኖር ሲጀምር እናያለን። በዘፍጥረት 14፥12 በሰዶም ይኖር የነበረው የአብርሃምን የወንድም ልጅ ሎጥን ደግሞ ከብቱን ወስደው ሄዱ። ሎጥ በጠላት ተማረከ። እዚህ ላይ ቆም ብለን አንድ ቁም ነገር እናስተውል። ኃጢአት ባለበት አጠገብ አንድ ሰው ከኖረ በኃጢአት መማረኩ አይቀርም። መጠጥ ቤት ከተመላለሱ ጠጪ፣ ዳንስ ቤት ከተመላለሱ ዳንሰኛ፣ ሴተኛ ዳሪ ቤት ከተመላለሱ አመንዝራ፣ ከሌቦች ጋር ጓደኛ ሆኖ ከሆኑ ሌባ መሆን እያደር አይቀርም። ከዓለም ወዳጅ የሚሆን ሥጋውን በኃጢአት ማቃጠሉ አይቀርም። ለኃጢአት ጣትን እንኳን ከሰጡ እያደር እጅን በሙሉ ክንድን በሙሉ በመጨረሻ መላ አካልን መስጠት አይቀርም ምሳሌ አንድ አስር እስከ አስራ ዘጠኝ አምስት አንድ እስከ አስራ አራት አሁንም ሎጥ ካለፈው አልተማረም እግዚአብሔር ምረት በአጎቱ በኩል አድርጎለት ማስጠንቀቂያ ቢሰጠው ተመልሶ ወደ ሶዶም ሄደ ዘፍጥረት አስራ ዘጠኝ አንድ ሎጥም በሰዶም በር ተቀምጦ ነበር የከተማው መማክር ተባል ሆን ሆኖ ፈራጅ ሆነ። የዓለምን ክብርና ስልጣን አገኘ። ነገር ግን መንፈሳዊ ክብሮትን አጣ። በዘፍጥረት አስራ ዘጠኝ ዘጠኝ ላይ ብናነብ ህዝቡ ወዲያ ወዲያ ሂዳሉት። ዘፍጥረት አስራ ዘጠኝ ስምንት ሁለት ሴቶች ልጆች አሉኝ፣ እነሱን ላውጣላችሁ እንደወደዳችሁም አድርጉባቸው አለ። እያደር ለቤተሰቡ የማያስብ እስከ መሆን ደረሰ። እዚህም ላይ ወደ ኋላ የተመለሰ ክርስቲያን ለቤተሰቡም ለሌሎችም ጠንቅ እንደሚሆን ልብ እንበል። ዘፍጥረት 1914 ለአማኞቹ ግን የሚያፌዝባቸው ለአማቾቹ ግን የሚያፌዝባቸው መሰላቸው። ሴቶች ልጆቹን ያገቡት እንኳ ብዙ ቀላጅ ሳይሆኑ አልቀረምና አላመኑትም ምክንያቱም ወደ ኋላ ያለ ሰው አብዛኛውን ጊዜ ፌዘኛ ይሆናልና ነው ዘፍጥረት 19 ቁጥር 16 እርሱም ሎጥ ማለት ነው በዘገየ ጊዜ ይላል የእግዚአብሔር እጅ በተአምር ጎትቶ ካላወጣ በስተቀር አለም እንዲህ በዋዛ አትለቅም ዘፍጥረት 19 12 እስከ 23 ሎጥ ወይም ወይን ጠጅ ተለማማጅ ሆኖ ነበር። ጠጅ መጠጣት ደግሞ ወደ ስካር፣ ስካርም ወደ ዝሙት አደረሰው። ቢሆንም ሎጥን አንፍረድበት፤ በስጋ አውራቁቱን ሆኖ በነፍሱ ድነዋልና ሁለተኛ ጴጥሮስ ሁለት ስድስት እስከ ስምንት አንደኛ ቆሮንቶስ ሶስት አስራ አምስት ለእኛ ግን ማስጠንቀቂያ ሆኖ ተጽፏል። የሎጥ ሚስት ግን እጇን ይዘው ከሶዶም ቢያወጧትም ልቧ አልወጣም ነበርና ወደ ኋላ ስታይ የጨዋም እንደሆና ቀርታለች። ዘፍጥረት 19፡26 ስለዚህ ነው ጌታ ኢየሱስ የሎጥን ሚስት አስቧት ስል በሉቃስ 17፡32 ያስጠነቀቀን። ስለሆነም ዛሬ ነገሌና ነገሌ እንዲህ ስላደረጉብኝ ነው ወይም የቤተ ክርስቲያን ሽማግሌ ወይም አገልጋይ በድለኝ ነው አለበለዚያም በዚህ ቤተ ክርስቲያን ምንም አልተባረክም ብሎ ወደኋላ ማፈግፈግ አያዋጣ። ከአባቱ ድርሻ አይንስጠኝ ብሎ ድርሻውን ተቀብሎ የሄደው ታናሹ ልጅ ወደ ሩቅ አገር ኮብልሎ በመሄድ ከሰራ ከሰረ እንጂ ምን አተረፈ? ስለዚህ አንተም ከክርስትና ወደኋላ ኋላ ብለህ ከሆነ ያ ልጅ በይቅርታ ወደ አባቱ እንደ ተመለሰ ወደ እግዚአብሔርና ወደ ሕዝቡ አንድነት ተመለስ ሉቃስ 15 አስራ አንድ እስከ ሀያ አራት ወደ ክርስቶስ ብትመለስና ንሳ ብትገባ እግዚአብሔር ይፈውሳል በኤርምያስ ሶስት ሀያ ሁለት ከዳተኞች ወደ ኋላ ያላችሁ ልጆች ሆይ ተመለሱ ከዳተኝነታችሁን እፈውሳለሁ ይላልና ክፍል አንድ ቁጥር አምስት የእግዚአብሔርን ፈቃድ ለሕይወቴ እንዴት ማወቅ እችላለሁ? ክርስቶስ በዚህ ዓለም በሥጋ ሕይወቱ ዘመን የኖረው ከእግዚአብሔር አፍ ፈቃድ ጋር ፍጹም በመስማማት ነበር። ይህም ለእኛ ጥሩ ምሳሌ የሚሆን ነው። ሉቃስ 22:42 ዮሐንስ 6:38 4:34፣ ዕብራውያን 10:9። የሰጠኝን ሥራ ፈጽሜ በምድር አከበሩ አለ ዮሐንስ 17:4። ክርስቶስ በምድር የተወሰነ ሥራ ነበረው። እኛም የምንፈጽመው ሥራ በእግዚአብሔር ታቅዶዋል። ስለሆነም ለእያንዳንዳችን የእግዚአብሔር ፈቃድ ምን እንደሆነ ከእርሱ መማር የእኛ ኃላፊነት ነው። እግዚአብሔር ለሁሉ አማኝ እቅድ አለው። ያም እቅድ ለእኛነታችን፣ ለችሎታችን፣ ለፍላጎታችን፣ ለአካባቢያችን ወዘተ ተስማሚ ነው። የተፈጠርነው መልካም ሥራ ልንሠራ ነው። ኤፌሶን ሁለት አሰር ለእያንዳንዳችን የተሰጠ የሩጫ መስመር በፊታችን ተዘርግቷል። ዕብራውያን 12 1 ጳውሎስ የራሱን ሩጫ ሮጦ እንደ ጨረሰ እኛም የተሰጠንን ሩጫ ሮጠን መጨረስ አለብን። ሁለተኛ ጢሞቴዎስ አራት ሰባት እግዚአብሔር ጳውሎስ ፈቃዱን እንዲያውቅ በሐናንያ በኩል ተናገረው። የሐዋርያት ስራ 22 አስራ አራት እግዚአብሔር ፈቃዱን እንዲያውቅ እንድታውቅ ያስተምርሃል። መዝሙር ሰላሳ ሁለት ቁጥር ስምንት ኢሳይያስ አርባ ስምንት አስራ ሰባት እስከ አስራ ስምንት ዮሐንስ አስራ አራት ሀያ አንድ እግዚአብሔር ለእያንዳንዱ የምድር ኑሯችን ዝርዝር እቅድ አለው። መዝሙር ሰላሳ ሰባት ሀያ ሶስት አመራሩን በየጊዜው ይቀጥላል። ኢሳይያስ 58 11 እግዚአብሔር በቃሉና በመንፈሱ በግልጽ በሆነ መንገድ ይመራሃል። ኢሳይያስ 30 21 ሮሜ 8 14 እስከ 15 እግዚአብሔር ፈቃዱን እንዲያስታውቅህ በጸሎት ጠይቀው። መዝሙር 143 ቁጥር 8 የእግዚአብሔር ፈቃድ ደግሞ ሁሉም መልካም ተቀባይነት ያለውና ለአማኙ ፍጹም ነው። ሮሜ 12:2 ስትታዘዘውና ስታደርገው ውጤቱ ያማረ ይሆናል። በሰብአዊ ባህሪያችን ብዙ ልንለፋ ልንታክትና ልንሮጥም እንችላለን። ግን ያለ እግዚአብሔር እርዳታ ሰው የራሱን ኑሮ በፍሬያማ መንገድ ሊመራ አይችልምና ኤርሚያስ 10:23 በእግዚአብሔር ፈቃድ ለመመራት የሚከተሉትን አስፈላጊ የሆኑ ነገሮችን አድርግ በእግዚአብሔር እመን መዝሙር 37 3 በእግዚአብሔር ተደሰት መዝሙር 37 4 የእርሱንም ፈቃድ አውቀህ ለመታዘዝ የምትጓጓውን ሮሜ 12 1 እስከ 2 መንገድህን ለእግዚአብሔር አደራ ስጥ መዝሙር 37 5 በእግዚአብሔር ፊት በእርጋታ ተቀመጥና ፈቃዱን በትዕግስት ጠብቅ መዝሙር 37 7 ከዓለምና ከታወቁ ኃጢአቶች ተለይ ሮሜ 12 2። መንፈሳዊ አስተሳሰብ ይኑረ ሮሜ 8 14፣ ገላትያ 5 16፣ 1ኛ ተሰሎንቄ 4 3። አሳብህ እንደ ጌታ ሐሳብ፣ እንደ መንፈሱ ፈቃድ፣ እንደ መጽሐፍ ቅዱስ ቃል ሲሆን ከዝምታ በኋላ እግዚአብሔርን ድምፅ ትሰማለህ 1ኛ ነገሥት እግዚአብሔርም በዚህ ጊዜ አማኝን እንደሚመራ የገባውን ቃል ይፈጽማል። ዮሐንስ 14 21 ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል ዘፍጥረት 18 17 እስከ 19 እግዚአብሔር እኔ የማደርገውን ከአብርሃም ይሰውራለሁኒ የምድር አሕዛብ ሁሉ በርሱ ይባረካሉና ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና ይላል። እግዚአብሔር ፈቃዱን የሚያሳውቅባቸው ሁኔታዎች የእግዚአብሔርን ፈቃድ ለማወቅ የምትጠባበቅ ከሆነ በብዙ መንገዶች ድምፁን ያሰማሃል ዮሐንስ 10 27 በጎቼ ድምጼን ይሰማሉ ኢሳይያስ 48 17 ኢሳይያስ 42 16 እስከ 23 የሐዋርያት ሥራ 12 1 እስከ 2 ሮሜ 8 16 ቅዱሳት መጻሕፍትን ስታነብ በታሪኩ ወይም በጥቅሱ ድምፁን ልትሰማ ትችላለህ። ስብከት ስሰበክ ከመልእክቱ ለአንተ የሚናገረው ይኖርሃል። መዝሙር ስታዳምጥ በመዝሙሩ ልናገር ይችላል። የእግዚአብሔርን ፍጥረት ስታደንቅ ከዚያ የሚያስተምርህ ይኖራል። በተመስጦ እያለህ በልብህ ልናገር ይችላል። ሐዋርያ ሥራ አሥራ ሦስት አንድ እስከ ሁለት መዝሙር 142 10 በጸሎት እግዚአብሔርን እያሰበ እያለ ድምፁን ልታዳምጥ ትችላለህ። እንዲሁም ቤተ ክርስቲያን ጸልያ በምትነግርህ ወይም በውሳኔዋ እግዚአብሔር ልናገር ይችላል። ሐዋርያት ሥራ 9 12 13 1 እስከ 3 15 23 እስከ 29 በሕልም በሌሊት ራእይ በአፍላ እንቅልፍ ላይ ሆነህ እግዚአብሔር ሊናገር ይችላል። ኢዮብ 32 33፥14-19 ሆኖም ሕልሙን ከእግዚአብሔር ቃል ጋር አብሮ መሄዱን አረጋግጥ። ባልጋ ላይ ታመህ ሳለህ ሊናገር ይችላል። ኢዮብ 33፥29 እግዚአብሔር ይህን ሁሉ ሁለት ጊዜና ሶስት ጊዜ ከሰው ጋር ያደርጋል። ሆኖም እግዚአብሔር ይናገረኛል ስትል ከስጋም ከጠላትም ሊሆን ስለሚችል በድጋሚ በሌላ ነገር እስኪያረጋግጥልህ እርምጃ አትውሰድ። እግዚአብሔር በተቃራኒ ሁኔታዎች ፈቃዱን ሊገልጽ ይችላል። ዮሴፊን እግዚአብሔር ተቃራኒ በሆኑ ሁኔታዎች መርቶት ነበር። ዘፍጥረት ምዕራፍ 39 እስከ ምዕራፍ 41 አንዱን በር በመክፈት ሌላውን በመዝጋት እግዚአብሔር ይመራል። ልክ እንደ ቃዬና አረንጓዴ መብራት አስፈላጊነት ነው። የሐዋርያ ሥራ 16 6 እስከ 10 ኢያሱ በጸለየ ጊዜ እግዚአብሔር ማድረግ የሚገባውን አሳየ። ኢያሱ ምዕራፍ 7 እግዚአብሔር ጴጥሮስን በብዙ ነገሮች እንደመራው ከዚህ በታች ባሉት ጥቅሶች ተረዳ። ሐዋርያ ሥራ 11 4 እስከ 18 ጴጥሮስ ይጸልይ ነበር። ቁጥር አምስት ጴጥሮስ ራይ አየ። ቁጥር ስድስት የሐዋርያ ሥራ አስራ ስድስት ዘጠኝ እስከ አስር ኢዮኤል ሁለት ሀያ ስምንት ሀያ ዘጠኝ እግዚአብሔር ጴጥሮስን ሦስት ጊዜ ተናገረው። ቁጥር ሰባት ቁጥር ዘጠኝ ቁጥር አስር በሮቹ ተከፈቱ። ቁጥር አስራ አንድ መንፈስ ቅዱስ ከሰዎቹ ጋር እንዲሄድ ነገረው። ቁጥር አስራ ሁለት ጴጥሮስ በመንፈስ እንደ ተመራ በራሱ አረጋገጠ። ቁጥር አስራ ሁለት የተላኩት ሰዎች አረጋገጡለት። ቁጥር አስራ ሁለት ከዚያ ወደ ቆርኔሌዎስ ቤት ታዞ ሄደ። ቁጥር አስራ ሁለት መንፈስ ቅዱስ በቆርኔሌዎስና በቤተሰቦቹ ላይ በመውረዱ ምርቱ ትክክል እንደ ነበረ አረጋገጠ። ቁጥር አስራ አምስት በዚህ ምክንያት ሰዎች እግዚአብሔርን አመሰገኑ። ቁጥር 18 እዚህ ላይ አንድ ነገር ላስጠንቅቅ። በዓለም የእግዚአብሔርን ፈቃድ ካወቀ በኋላ እንደገና የእግዚአብሔርን ሐሳብ ለማስቀየር እንደፈለገው አይነት እግዚአብሔር አንተ ወደ ፈለገው እንዲመጣ አታስቸግረው ላንተ አደጋ አለውና ዘኍልቍ 22 8 13 እና ቁጥር 19 ለራሴ ፈቃድ አሳልፎ እንዳይሰጥህ ተጠንቀቅ። መዝሙር 77 29 እስከ 31። በመጨረሻም የእግዚአብሔር ፈቃድ ለማወቅ የሚከተሉ ሀሳቦች ይጠቅሙ ይሆናልና እስቲ ሞክራቸው። የእግዚአብሔርን ፈቃድ እስክታገኝ አእምሮህን ገለልተኛ አድርግ። የአንተ ፈቃድ ፈቃድ ለእግዚአብሔር ፈቃድ አስገዛ። ከዚያ በጸሎት ካስፈለገም በጾም ጭምር እግዚአብሔርን ጠይቅ። እግዚአብሔር ፈቃዱን በቃሉ ወይም በልዩ ልዩ ሁኔታዎች ያስቀምጣል። መዝሙር 36 34 መዝሙር 39 1 ሆኖም ጠንከር ያለ ፍላጎት እስኪፈጠር መቆየት ይኖርብሃል። ሌላ መሻት ከሥጋ ሊመጣ ስለሚችል በውስጥ ያለው ዕቅድ ከእግዚአብሔር መሆኑን አጥበቀ አነጻጸር በልብህ የተፈጠረውን መሻት በእግዚአብሔር ቃል ፈተን። ከእግዚአብሔር ቃል የሚቃረን መሻት ትክክለኛ አይደለም። ከቃሉ ተቃራኒ የሆነ እግዚአብሔር ሌላ መገለጥ አይሰጥም። ከዚያ እግዚአብሔር የገለጠልህን አመዛዝነ ለመቀበል ምርጫህን አድርግ። ውሳኔን ካደረግ በኋላ ሁለትና ሦስት ጊዜ ጸልይና በነገሩ ሙሉ ሰላም ካገኘ እግዚአብሔር በእርግጥ እንደ መራህ እወቅና አስፈላጊውን አድርግ። የእግዚአብሔር ሰላም የይለፍ ፈቃድ ነውና።